ሞምባሳ ኬንያ ሲካሄድ የቆየው የኢትዮጵያና የኬንያ የጋራ ድንበር ስብሰባ ዛሬ ተጠናቋል። በስብሰባው ላይ በሁለቱ ሀገሮች መካከል ያሉ የድንበር ምልክቶችን ለማድረስ ስምምነት ላይ ተደርሷል። ገልሞ ዳዊት ከናይሮቢ ተጨማሪ ዘገባ አለው። ግንቦት አምስት 2011 ዓ.ም ጀምሮ እስከ ዛሬ ሲደረግ በነበረው ውይይት የኢትዮጵያና የኬንያ ተወካዮች ተሳትፈዋል። በውይይቱም ሁለቱ አገሮች በጋራ ድንበሮቻቸው ላይ ያሉትን ምልክቶች ለማደስ መስማማታቸውን በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር መለስ አለም ለአሜሪካ ድምፅ ገልጸዋል። በውይይቱ የተደረሱት መግባባቶች አንደኛ፣ በሁለቱ ሀገሮች መካከል ያለው የድንበር የሚለያይበት ችካል እስካሁን ሀምሳ አምስት ብቻ ነው የተሰራው ቅኝት የተደረገበት በተነቀለበት በተንቀሳቀሰበት ቦታም እንዲተከል የደረገው ይህ እንግዲህ ከሁለት ሺህ አስራ ሶስት አመተ ምህረት ጀምሮ የነበረ ነው። ስለዚህ የተደረሰው መግባባት ቅኝትና ስካል በተቀመጠበት ቦታ በተነቀለበት ቦታ እዛው ቦታ ላይ በነበረበት ሁኔታ ላይ የመትከል ስራ እንዲሰራ በያዝነው ዓመት በሁለት ወራት ውስጥ ሰኔና ሐምሌ ስልሳ ሁለት ኪሎ ሜትር አካባቢ ቅኝት ለማድረግ በዚህም ሀምሳ አራት ችካሎች ለመለየት ለመፈተሽና ለመትከል ነው። ሁለተኛ ህብረተሰቡ ይሄ እንደዚህ አይነት ስራ ሲሰራ አዲስ የድንበር ማካለል የሚሰራ እንዳይመስለው ለማድረግ የማስተማር ስራ መከናወን አለበት። እንደዚህ አይነት ድንበር ችካሎችን የመፈተሽና የማስተካከል ሲሰራ የተለያዩ የራሱ ፈተናዎች አሉ። አንዳንዱ እንግዲህ የድንበር ችካሎቹ ከተተከሉ ረዥም ጊዜ በማስቆጠራቸው ምክንያት በአካባቢ ያየር ለውጥ ቦታቸውን ማግኘት አዳጋች ይሆናል። አንዳንዶቹም በየአካባቢዎቹ ባሉ ነዋሪዎች የተነቀሉ ናቸው፣ ስለማያውቋቸው ትርጉማቸው ምን ማለት እንደሆነ ሌሎችም ደግሞ እነዚህ ችካሎች የተተከሉባቸው ቦታዎች እንደዚህ የተለየ ሚስጥር ያላቸው የተደበቀ ነገር ያላቸው አድርገውም ስለሚገምቱ ይነቅሏቸዋል። አንዳንዴ በመኪናም ሄደ በጋማ ከብት እየሄድክ የምትሰራበት ስራ ነው። በጣም አድካሚ ነው። የጸጥታው ሁኔታ አስቸጋሪ የሚሆንበት ወቅት አለ። ቀን ሙሉ ዞረ ማሳገኝበት ወቅት አለ እና የጸጥታው ሁኔታ የተጠናከረ እንዲሆን ለዛ የሚሆን የበጀት ስራ በጀት እንዲመደብ ለማድረግ ውሳኔዎችም ተላልፈዋል። የአሁኑ ስምምነት ኢትዮጵያና ኬንያ እንደ አውሮፓውያን አቆጣጠር በ1970 ዓ ም የድንበር ምልክቶችን በየአምስት ዓመት ለመቃኘት የተስማሙበት አካል መሆኑን አስረድተዋል። አቶ መለስ አክለው ኢትዮጵያና ኬንያ በሚጋሩት የ890 ኪሎ ሜትሮች ድንበር 625 የድንበር ምልክት ተክለው የነበሩ ቢሆንም አሁን ግን ብዙዎቹ ጠፍተው እስካሁን በተደረገው ቅኝት 55ቱ ብቻ በቦታቸው እንደተገኙ ተናግረዋል። ለመሆኑ የድንበር ምልክት ችካሎች ሚና ምንድን ነው? አምባሳደር መለስ መልሳላቸው፣ አገር የሚባለው እኮ አንደኛው የመሬት ግዛት እኮ ነው። የሕዝብ ብዛት ከእስከ የሚባል መሬት እና ሌሎችንም መመዘኛዎች ይይዛል እና አንድ ሀገር ከየት ተነስቶ የት ቦታ ድንበር እንዳለው ለመለየት ያስችላሉ። ይህንን መሰረት አድርጎ የመሰረተ ልማት ግንባታ፣ ከታክስ ጋር የተያያዙ ነገሮች፣ የጸጥታ ጉዳዮችንም እንዲሰሩ ያስችላል። የኢትዮ ኬንያ የጋራ ድንበር ቴክኒካል ኮሚቴ ስብሰባ ከ2003 ዓ.ም ጀምሮ በኬንያና በኢትዮጵያ መካከል ሲደረግ የነበረ መሆኑም ታውቋል። ለአሜሪካ ድምፅ ግልሞዳዊት ከናይሮቢ